ባለፈው ረቡዕ ሜዲትራኒያን ባህር ውስጥ ወድቆ ከተከሰከሰው የበረራ ቁጥር ስምንት መቶ አራት የግብጽ አየር መንገድ አውሮፕላን አንዳንድ ስብርባሪዎች እንደተገኙ ግብጽ አስታውቃለች። አጭር የዜና ዘገባ አለ። አዲሱ አበበ ያቀርባል። የግብፁ ጦር ኃይል ዋና አዛዥ ብርጌዲየር ጀኔራል መሐመድ ሳሚር ሰይድ በዛሬው ዕለት በፌስቡክ ላይ ባሰፈሩት ቃል አንዳንድ የመንገደኞቹ የግል ንብረቶች እንደተገኙና የአውሮፕላኑ ስብርባሪዎችም ባሕሩ ባህሩ ላይ ተንሳፈው መታየታቸውን አመልክተዋል። አውሮፕላኑ ከራዳር እይታ ከተሰወረበት አካባቢ ጥቂት ፈቀቅ ብሎ በሚገኝ ስፍራ ደግሞ አንዳንድ የሰውነት ክፍሎች፣ ወንበሮችና ሻንጣዎች መገኘታቸውን የአቴንስ ግሪክ ባለሥልጣናት ተናግረዋል። ስልሳ ስድስት ሰዎችን አሳፍሮ ከፓሪስ ወደ ግብጽ ያመራ ከነበረውና ና ሜዲትሬኒያን ባህር ውስጥ ከተከሰከሰው አውሮፕላን በሕይወት የተረፈ አለመኖሩ ቢታወቅም በአሁኑ ሰዓት ግን የሚካሄደው አሰሳና አስከሬን ፍለጋ እንደ ቀጠለ መሆኑ ታውቋል። ለአውሮፕላኑ መውደቅ ምክንያቱ እስካሁን በውድ አልታወቀም። በምርመራው ለመራዳት በሚል በዛሬው ቀን ሶስት የፈረንሳይ መርማሪዎች ካይሮ ገብተዋል። ግብጽ ለምታካሄደው ምርመራ ይረዳ ዘንድ እገዛ እንደሚሰጥ የተናገሩት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ለግብጹ አቻቸው ሳሜህ ሹክሬ ቃል እንደገቡት ምርመራው እስከሚጠናቀቅ ዩናይትድ ስቴትስ በቅርብ ሆና ትከታተላለች፣ አስፈላጊውን እርዳታም ታደርጋለች። በአውሮፕላኑ ፍለጋ ከራሷ ከግብጽ ሌላ ፈረንሳይ፣ ዩናይትድ ስቴትስ ና ግሪክ አሳሽ አውሮፕላኖችንና የባህር መርከቦችን አሰማርተዋል። ለአውሮፕላኑ መከስከስ ምክንያቱ ሽብርተኛነት ነው ተብሎ በሰፊው የተሰራጨውን አስተያየት በተለይም የፈረንሳይ ውጭ ጉዳይ ሚኒስትር አይቀበሉትም። የግብጹ አቪዬሽን ሚኒስትር ሸሪፍ ፋቲ በበኩላቸው ለአደጋው ከቴክኒካዊ ብልሽት የበለጠ ሽብርተኛነት የጎላውን ቦታ ይይዛል ይሉና አደጋው የደረሰው በሆነ ተንኮል ወይም አሻጥር መሆኑ ከተረጋገጠ ይሄ አውሮፕላን የተነሳው ከግብጽ ሳይሆን ከፈረንሳይ መሆኑም ሊጤን ይገባዋል ይላሉ። ለሟቾች ዛሬ አርብ በካይሮ ሱልጣን ሁሴን መስጊድ ጸሎትና ተምሳሌታዊ የቀብር ሥነ ሥርዓት መከናወኑ ታውቋል።